በቅርቡ በሐረር ከተማ ከጥምቀት በዓል ጋር በተያያዘ የተፈጠረውን ሁከትና ብጥብት ተከትሎ የክልሉ መንግስት እና በተለይም የጸጥታ ኃይሉ ድርጊት አግባብ አይደለም በሚል የምስራቅ ሐረር ሀገረ ስብከት ተቃወመ። አገረ ስብከቱ ባወጣው የአቋም መግለጫ የጸጥታ ኃይሉ ከበዓሉ ጋር በተያያዘ በተከሰተው ሁከትና ግርግር ሊጠየቁ ይገባቸው የነበሩ አካላት ላይ ሳይሆን በዓሉን ለማክበር በወጣው ህዝብ ላይ መሳሪያ ተኩሷል፣ አስለቃሽ እጭስ ተጠቅሟል፣ ንብረት እንዲወድም እድል ሰጥቷል ብሏል። እኛም በዓል ለማክበር ወጥተን ደጉዳት በመዳረጋችን በጣም አዝነናል በሚል ተቃውሞውን አቅርቧል። በዓሉን እያከበሩ በነበሩ ምዕመናን ላይ ሥርዓት አልበኞች በድንጋይ ወርወራ ጥቃቶች ሲፈጽሙ በአካባቢው የተመደቡ የጸጥታ ኃይል አጥቂዎችን ከመቆጣጠር ይልቅ በዓሉን ለማክበር በወጡ ምዕመናን ላይ መሳሪያ ተኩሰዋል ተከባብሮ የኖረውን ክርስቲያኑንና የሙስሊሙን ህብረተሰብ ለማጋጨት በማሰብ በአካባቢ ባለው የህዝበ ሙስሊም አንዳንድ ድርጅቶች ላይ ጉዳት እንዲደርስ እድል እንዲያገኙ አድርገዋል። ለበዓል ብንወጣም የተገላቢጦሽ ሆኖ ለጉዳት መዳረጋችን እጅጉን አሳዝኖናል። አሁን በሀገረ ስብከቱ የተሰጠው መግለጫ ቀደም ሲል ድርጊቱን በመቃወም በሀገረ ስብከቱ ሊቀ ጳጳስ የተሰጠውን መግለጫ ተከትሎ ለውጥ ቢታሰብም በአንዳንድ የክልሉ አመራር አካላት እየተፈጸመ ያለውን ከማጽናናት ይልቅ ድርጅት ለይቶ የማሸማቀቅና የመግፋት ድርጊቶች ለሰላም ወዳዱ ለማሳወቅና ተቃውሞን ለመግለጽ እንደሆነም ጠቁመዋል። በሀገረ ስብከቱ ሊቀ ጳጳስ በብፁዕ አቡነ መቃርዮስ በቀረበው መግለጫ መሰረት የክልሉ መንግሥት ፈጣን ማስተካከያ ያደርጋል ተብሎ ቢጠበቅም በተቃራኒው ግን እውነታውን በማድበስበስ ፍትሐዊነት በጎደለው ሁኔታ የችግሩ ሰለባ የሆኑትን ምዕመናንን ከማጽናናት ይልቅ ለይቶ የማሸማቀቅና የመግፋት ቶች በክልሉ አንዳንድ አመራር ግፊት በሰፊው እየተፈጸመ መሆኑን እውነቱን ከመሰረቱ ለሰላም ፈላጊ የሆኑ ወገኖች በመግለጽ የቤታዊ ድርጊቱን ለመቃወም ነው። ከበዓሉ ዋዜ ማለት አንስቶ የተፈጠሩ ችግሮችን እንዳልተፈጠሩ በማድረግ በክልሉ የጸጥታ ኃይሎች በተደጋጋሚ የቀረበው የተዛባ መግለጫ አግባብ አይደለም ያለው አገረ ስብከቱ አሁንም ወጣቶችን ለይቶ ማሰር፣ ማስፈራራትና ማሸማቀቅ መኖሩን ጠቅሷል። መንግስት በሁኔታው በስጋት የሚፈ ናቀሉ ሰዎችን በማረጋጋት ተገቢውን እንዲያደርግም ጠይቀዋል። የክልሉ የጸጥታ ኃላፊዎች ለጠፋው ጥፋት የክልሉ ሕዝብ ይቅርታ እንደመጠየቅ ተበደልኩ ብሎ የሚል ሕዝብን ጩኸት ባላቸው ምቹ ሁኔታ ለመጠቀም ለማፈጥ ጥረት አድርገዋል። እስከዚህ እለት ድረስ ወጣቶችን የማሳደድ፣ የማሰር፣ የማስፈራራት ተረጋግተው እንዳይሰሩ የማድረግ ተግባር በክልሉ ፖሊስና በስርዓት አልበኞች የተደራጁ ወጣቶች ጠቋሚነት እየተፈጸመ ሲሆን ህዝበ ክርስቲያኑን ለማሸማቀቅና እውነታው እንዳይወጣ የተቀነባበረ የማህበራዊ ሚዲያና መደበኛ ሚዲያዎች በመጠቀም የተሄደበት ርቀት እጅግ አስገራሚና አሳዛኝ ነበር። በዚህም ምክንያት ከሚኖሩበት ከተማና ከቤት ንብረታቸው ተፈናቅለው ሀገሩን ጥለው በመሰደድ ላይ ያሉ የምዕመናን ቁጥር በከፍተኛ በሀገረ ስብከቱ መግለጫ በተለይ ከጸጥታ ኃይሉ ጋር በተያያዘ የተነሱ ቅሬታዎችን በሚመለከት ከዲ ደብልዩ ለቀረበላቸው ጥያቄ በስልክ ምላሽ የሰጡት የሀረሪ ክልል ፖሊስ ኮሚሽነር ረመዳን ኡመር ፖሊስ ምንም አይነት አስለቃሽ ጭስና ኃይል አለመጠቀሙ ተናግረዋል። በተሳሳተ መረጃ ላይ የተመሰረቱ ጉዳዮች ይነሳሉ ያሉት ኮሚሽነሩ በየትኛውም ማግባብ የሚቀርቡ ቅሬታዎች ካሉ በጋራ ተቀራርቦ ለማየት ዝግጁ መሆናቸውንም ጠቁመዋል። አስለቃሽ ጭስ ጭራሽ እኛ አልታጠቅንም ኛ ፖሊስ የክልል ፖሊስ የትኛውም ልዩ ኃይል የሚባለውን ከበተንን በኋላ አስለቃሽ ጭስ መጠቀም የሚችልም ስልጠና አልሰጠንም። ሌላው ማሰራራት፣ ማሳደን፣ ማሰር የሚባለው ምናልባት እኔ ሕይወት ያጠፋ ሰው በህግ አይጠየቅ ንብረት ያወደመ ሰው በህግ አይጠየቅ የሚባልበት ድምዳሜ ካለ እኔ እስከመጠው ድረስ የሃይማኖት ተቋማት ትልቅ የመንግስት አቅም ሆነ ለሰላም ሰላምን እየሰበኩ ልማትን እየሰበኩ ለመንግስት ትልቅ አቅም ናቸው ብዬ ነው የማስበው። ስለዚህ አሁን እስኪ? እውነት በቁጥር ይሄን ነገር ይዞ መጥቶ እኔ ጋ ይሄ እከሌ አላጠፋም ይሄ እከሌ እንደዚህ ነው ብሎ እኔጋ ጋ ይላኩ። የምስራቅ ሀረርጌ ሀገረ ስብከት ባወጣው መግለጫ የግጭቱን መንስኤና ከግጭቱ ጋር ተያያዥ የሆኑ ጉዳዮች በገለልተኛ ይጣሩ የሚለውን ጨምሮ ስምንት ዝርዝር ጉዳዮችን በመግለጫው ጠይቋል። ለዲ ደብልዩ ዘገባ መሳይ ተክሉ ድሬዳዋ